በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 24 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። የምናስተናግዳችሁ ሰሎሞን አባተና... ጤና ይስጥልን። እኔም ቆንጅት ታዬ ነኝ። በሙስና ተጠርጥረው የታሰሩ የመንግሥት የሥራ ኃላፊዎች፣ ባለሀብቶችና አቀባባዮች ቁጥር 42 መድረሱ ተገለጸ። በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር፣ ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰን ድረስ የሚጠየቀው ኃይል መጠየቁ አይቀሬ ነው። ፌዴራል ጠቅላይ አቃቤ ሕግ አቶ አምባዬ አቶ ጌታቸው አምባዬ ናቸው። ሙሉ ዘገባ በአብይ ርዕስ ይቀርባል። ለአርዕስተ ዜናው ቆንጭት የዩናይትድ ስቴትስ የጦር ሰራዊት የአፍሪካ እዝ አንድ የታወቀ የአልሸባብ ተዋጊ ገለናል ሲል ተናገረ። የሩሲያ ፕሬዚደንት ቭላዲሚር ፑቲን አሜሪካ በጣለቻቸው አዲስ ማዕቀቦች የተነሳ ባጸፋው ሞስኮ የሚገኙ የዲፕሎማሲያዊ ሚሽን አባላቷን ዩናይትድ ስቴትስ እንድትቀንስ አዘዙ። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት፣ ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ሶማሊያ ውስጥ ባካሄደው የአየር ጥቃት አንድ የታወቀ የአልሸባብ ተዋጊ ገድለናል ሲል አስታወቀ። የአፍሪካ እዙ ዛሬ ባወጣው መግለጫ የዩናይትድ ስቴትስ ኃይሎች ደቡባዊ ሶማሊያ ውስጥ ቶርቶሩ በሚባል አካባቢ ትናንት እሁድ ሊነጋጋ ሲል በሲቪሎች ላይ አንድም ጉዳት ሳይደርስ የተሳካ ጥቃት ማካሄዳቸውን አስታውቋል። ሶማሊያ ውስጥ የሚገኝ አንድ ምንጭ እንደተናገረው ከሆነ በአየር ጥቃቱ የተገደለው አሊ መሐመድ ሁሴን የሚባል ከፍተኛ የአልሸባብ ባለስልጣንና የሽብርተኛው ቡድን መሪ የአቡ ኡበይዳ አማካሪ ነው። አሊ ጀበል በሚል ተለዋጭ ስምም የሚጠራው ሁሴን ሞቃዲሾ ውስጥ እጅግ የታወቀ ሲሆን ከተማዋ ውስጥ የተካሄዱ ጥቃቶችን ሲመራ እንደነበርና የንግድ ድርጅቶችን ደግሞ መዋጮ እንዲከፍሉ ያስገድድ ነበር ሲሉ ምንጮቹ ገልጸዋል። በተያያዘ ዜና የዩጋንዳ የጦር ኃይል ከትናንት በስቲያ ቅዳሜ ደቡባዊ ሶማሊያ ውስጥ በደረሰ አንድ ጥቃት አስራ ሁለት ወታደሮቻችን ተገለውብናል ሲል በዛሬው ዕለት አስታውቋል። በታችኛው ሸበሌ ግዝ ክፍለ ግዛትም የአልሸባብ ተዋጊዎች ባደረሱት ጥቃት ቢያንስ አስራ ስምንት የአፍሪካ ሕብረት ሰላም አስከባሪ ኃይል ወታደሮች መገደላቸውን ምንጮቹ ገልጸዋል። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ ገብታለች የተባለችው ሀገራቸው የተጣለባትን አዳዲስ ማዕቀቦች ምላሽ ለመስጠት ዋሽንግተን፣ ሞስኮና ሌሎችም ከተሞች ውስጥ ያሏትን የዲፕሎማሲያዊ ልዑካን አባላት ቁጥር በ755 ሰው እንድትቀንስ የሩሲያ ፕሬዚደንት ቭላዲሚር ፑቲን አዘዙ። ፑቲን በአንድ የሩሲያ ቴሌቪዥን ጣቢያ ላይ ሲናገሩ በአሁኑ ወቅት እንዲወሰድ ስላልደገፉ እንጂ መንግሥታቸው ዩናይትድ ስቴትስ ላይ ሌላም የበቀል እርምጃ ሊወስድ እንደሚችል ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሳዛኝና የማይገባ ሲል ለገለጸው የሩሲያ ትእዛዝ ምን አይነት ምላሽ እንደሚሰጥ እያጤነ መሆኑን አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት በሩሲያ በኢራንና በሰሜን ኮሪያ ላይ ያነጣጠሩ ማዕቀቦችን ያካተቱ ሕጎችን ያጸደቀው ባለፈው ሐሙስ ነው። ይህ በሆነ በማግስቱ አርብ የሩሲያ የውጭ ጉዳይ ሚኒስቴር በጉዳዩ ላይ ባወጣው የመጀመሪያ መግለጫ ማዕቀቡ ዩናይትድ ስቴትስ በዓለም አቀፍ ጉዳዮች ላይ የምትከተለውን ከልክ ያለፈ ማን አለብኝነት የሚያረጋግጥ ነው ብሏል። አያይዞም ዩናይትድ ስቴትስ ሩሲያ ያሏትን ዲፕሎማሲያዊና የቴክኒካዊ ሙያ አባላት ቀንሳ እኛ እዚያ ዩናይትድ ስቴትስ ባሉን ቁጥር መወሰን አለባት። በዚያም መሰረት እስከ ቀጣዩ ነሐሴ መጨረሻ ባለው ጊዜ የኤምባሲዋን አባላት ቁጥር ወደ አራት መቶ ሀምሳ አምስት እንድትቀንስ አሳስበዋል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ትናንት በኤቢሲ ቴሌቪዥን በሰጡት ቃል እንዲያውም ይህ የበቀል እርምጃ እጅግ በጣም ዘግይቷል፣ ሩሲያ ከዚህ የሚበልጥ እርምጃ ለመውሰድ የሚያስችል የበዛ አቅም አላት ብለዋል። ፕሬዚደንት ዶናልድ ትራምፕ የማዕቀቡን ህግ ገና አልፈረሙም፣ ዋይት ሀውስ ይፈርማሉ ብሏል። የቀድሞ የዩናይትድ ስቴትስ የባህር ወለድ ጦር ሰራዊት ጀኔራል ጆን ኬሊ አዲሱን የዋይት ሀውስ ጽህፈት ቤት ዋና ኃላፊነት ስራቸውን በዛሬው ዕለት ተረክበዋል። ጀኔራል ኬሊ ዛሬ ዋይት ሀውስ ውስጥ ቃለ መሀላቸውን ፈጽመዋል። እስካሁን የአገር ደህንነት ሚኒስትር ሆነው ሲያገለግሉ የቆዩት ጀኔራል ኬሊ በአዲሱ ስራቸው አንዱ ዋና ኃላፊነታቸው በሚስተር ትራምፕ የዋይት ሀውስ ቤተ መንግስት ስነ ስርአትን ማስያዝ ይሆናል ተብሏል። ፕሬዚደንት ትራምፕ ግሩም ስራ እንደሚሰሩ ተስፋ አደርጋለሁ ሲሉ ተናግረዋል። ስለ ጀነራሉ እስካሁን ግሩም ስራ በማከናወኑ እንኳን ደስ ያለው። አሁን ደግሞ ጀነራል እንደ ዋይት ሀውስ ጽሕፈት ቤት ዋና ኃላፊ ከተቻለ፣ ከዚያም የበለጠ ስራ እንዲያከናውኑ በጉጉት እንጠብቃለን ብለዋል። ፕሬዚደንቱ የፊተኛውን የጽሕፈት ቤት ኃላፊያቸውን ራይንስ ፕሪበስን ባለፈው አርብ ዕለት ነው ያባረሯቸውና በምትካቸው ጀነራል ኬሊን የሾሙት ፕሬዚደንት ትራምፕ አስተዳደሩን ከተረ ከቡ ባለፉት በእነዚሁ ጥቂት ወራት ውስጥ የዋይት ሀውስ ረዳቶቻቸው በውስጥ ሽኩቻ ሲታመሱ ቆይተዋል። ብዙዎቹንም ፕሬዚደንቱ በተለያዩ ምክንያቶች አሰናብተዋቸዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ሞንቴኔግሮን በመጎብኘት በያዝነው ሳምንት ከባልካን ሀገሮች መሪዎች ጋር የመነጋገር እቅድ እንዳላቸው አንድ የውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በጀት እጅግ በመቀነሱ ዋሽንግተን ለሩሲያ ጣልቃ ገብነት በተጋለጡት በቋፍ ላይ ባሉት ሀገሮች ውስጥ የሚኖራት ሚና ይደበዘዛል የሚል ስጋት አድሮባቸው ለነበሩት የባልካን ሀገሮች መሪዎች መልካም ዜና ሆኗል ሲል የኬንዳ ኮስትሬቺ ዘገባ ይጠቅሳል። አዳነች ፍሳሐ እየተጨማሪ ያላት ባለፈው ጥቅምት ወር የሞንቴኔግሮን ጠቅላይ ሚኒስትር ገድሎ መንግስታቸውን ለመገልበጥ በሩሲያ የተደገፈው ሙከራ ተደርጓል የተባለው ክስ ዩናይትድ ስቴትስ ሩሲያ በባልካን ሀገሮች የምታካሄደው ዓይን ያወጣ ጣልቃ ገብነት ብለዋለች። አሜሪካ በክልሉ ያላትን ጥቅምና የአጋሮቿ ሀገሮችን ጥቅምንም እንደምትጠብቅ ገልጸዋል። ምክትል የውጭ ጉዳይ ሚኒስትር ሆየት ብራይኒ አብራርተዋል። በባልካን ክልል ያሉ ሌሎችም ሀገሮች በጣም መጠንቀቅ አለባቸው። ሩሲያ የምትሰራውን ነገር በጥንቃቄ ማጠን ይኖርባቸዋል። እኛም የምናደርገው ይህንን ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከቅርብ ጊዜያት ወዲህ ከባልካን ጋር ያለውን ግንኙነት በሚመለከት የትራምፕ አስተዳደር ገጽታ ሆነው ቆይተዋል። ባለፈው ሳምንት በሰርቢያ አዲስ ከተመረጡት ፕሬዚደንት አሌክሳንደር ቪቺች ጋር ዋሽንግተን ላይ ተገናኝቶ ተነጋግረዋል። ነገ ደግሞ ወደ ሞንቴኔግሮ ይጓዛሉ። ሩሲያ የባልካን ሀገሮች ከኢሮ አትላንቲክ ተቋማት ጋር እንዳይቀራረቡ ለመግታት ትፈልጋለች። የባልካን ሀገሮች በአውሮፓ ህብረትና በሰሜን አትላንቲክ ቃልኪዳን ሀገሮች ድርጅት ኔቶ መታቀፍ ዩናይትድ ስቴትስን ይጠቅማል ብለዋል። የዩናይትድ ስቴትስ ፖሊሲ በተለያዩት ዲሞክራትና ሪፐብሊካውያን አስተዳዳሪዎች ውስጥ የጸናውም ለዚህ ነው። ይህ እንደሚቀጥልም እተማመናለሁ። ምክትል የውጭ ጉዳይ ሚኒስትር ይህ አያይዘውም የባልካን ሀገሮች አዎንታዊ ለውጦች ማድረጉንና ሙስናን መታገል እስካጠናከሩ ድረስ ለውጭ ጣልቃ ገብነት የመጋለጣቸው እድል ይቀንሳል ሲሉ አስገንዝበዋል። አሁንም የሀገር ውስጥና የውጭ ተግዳሮቶች ባልተገቱባቸው ሀገሮች ከዩናይትድ ስቴትስ የሚታይ የቁርጠኝነት ምልክት ወሳኝ ይሆናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያን አህጉር ተሻጋሪ ተወንጫፊ ሚሳይል ሙከራዎች በተመለከተ ከጃፓንና ከደቡብ ኮሪያ ጋር አስቸኳይ የዲፕሎማሲ ምክክር ዙር ጀምረዋል። ዛሬ ሰኞ ፕሬዚደንቱ የጃፓን ጠቅላይ ሚኒስትር ሺንዞ አቤን ለአንድ ሰዓት ያህል በስልክ አነጋግረዋቸዋል። ሁለቱ መሪዎች ሰሜን ኮሪያ በዩናይትድ ስቴትስ በጃፓንና በደቡብ ኮሪያ እንዲሁም በሌሎችም ሀገሮች ላይ በቀጥታ ከባድ ስጋት ደቅናለች፣ ያም እየተባባሰ መሆኑን ተስማምተውበታል። በዚያች ሀገር ላይ የዲፕሎማሲና የምጣኔ ሀብት ጫናውን ለማፋፋም ሁለቱ መስማማታቸውን ዋይት ሀውስ ባወጣው መግለጫ አመልክቷል። ፕሬዚዳንት ትራምፕ እረፍት ላይ የሚገኙትን የደቡብ ኮሪያውን ፕሬዚደንት ሙንጄ ኢንንም በስልክ ለማነጋገር ሞክረው እንደነበረ የዩናይትድ ስቴትስ ባለስልጣናት አስታውቀዋል። በመጨረሻም አፍጋኒስታን ዋና ከተማ ካቡል ውስጥ አጥቂዎች በኢራቅ ኤምባሲ ላይ ያደረሱት ወረራ ከአራት ሰዓት በኋላ ማብቃቱን የአገር ግዛት ሚኒስቴሩ አረጋግጧል። የአፍጋን የጸጥታ ኃይሎች ሦስቱን አጥቂዎች መግደላቸውንና በተኩስ ልውውጡ አንድ ፖሊስ መቁሰሉን ገልጾ፣ በኤምባሲው አባላት ላይ ግን ምንም ጉዳት እንዳልደረሰ የአገር ግዛት ሚኒስቴሩ አመልክቷል። በከባዱ የታጠቁ አራት አጥፍቶ ጠፊዎች ዛሬ በኢራቅ ኤምባሲ ላይ ያደረሱትን ወረራ ያሴርኩ እኔ ነኝ ሲል የእስላማዊ መንግሥት ቡድን ኃላፊነት ወስደዋል። የአፍጋኒስታን የአገር ግዛት ሚኒስቴር እንዳለው ከአጥቂዎቹ መካከል አንደኛው ቦምቡን ኤምባሲው ዋና በር ላይ አፈንድቶ ሌሎቹ እንዲገቡ አድርጓል። ለዜና የተያዘው ሰዓት አበቃ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ሐምሌ 24 2009 ዓ.ም ምሽት ፕሮግራማችን ነው። ጤና ይስጥልኝ ልጆች። የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። በጣም ጥሩ ነው ልጆች። ዛሬ ደስ የሚል ተረት ነው የምነግራችሁ። ይህ ድምፅ ዛሬ ጸጥ አለ። አባባ ተስፋዬ ተስፋዬ ሳህሉ ዛሬ አርፈዋል። በመጽሔት ተስፋዬ ሳህሉን እንዘክራለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎቹ ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ በሙስና ተጠርጥረው የታሰሩ የመንግሥት የሥራ ኃላፊዎች፣ ባለሀብቶችና ደላላዎች ቁጥር 42 መድረሱን ፌዴራሉ ጠቅላይ ዋና አቃቤ ሕግ አቶ ጌታቸው አምባይ አስታውቀዋል። ጠቅላይ አቃቤ ሕጉ በየትኛውም ደረጃ ላይ ያለ ባለስልጣን ከተጠያቂነት አያመልጥም ብለዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ ይዟል። በሙስና የተጠረጠሩ በቁጥጥር ስር መዋላቸው ከተገለጸ በኋላ በሰጡት የመጀመሪያ መግለጫ ነው የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ ቁጥሩ መጨመሩን ይፋ ያደረጉት በአጠቃላይ በአዲስ አበባና በፌዴራል ደረጃ በሚገኙ አምስት ተቋማት ላይ እርምጃ የመውሰዱ እንቅስቃሴ የተጀመረበት ሁኔታ ነው ያለው። በእነዚህ ተቋማት እስካሁን ድረስ በወንጀል ተጠርጥረው በቁጥጥር ስር እንዲውሉ የተደረጉ እና በፍርድ ቤት ትዕዛዝ እንዲያዙ የተደረጉት ሰዎች ቁጥር በምናይበት ጊዜ በተለያዩ የኃላፊነት ደረጃ ላይ የሚገኙ የመንግስት ሰራተኞች ሰላሳ ሁለት ሲሆኑ በጉዳይ አስፈ በፈፃሚነትና በመሀልም የድለላ ስራ በመስራት የሚንቀሳቀሱ ሶስት ግለሰቦች እና በባለሀብት ደረጃ ደግሞ ሰባት በድምሩ አርባ ሁለት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ እና በምርመራ ሂደት ላይ የሚገኝ መሆኑን ማየት ይቻላል። በሙስና ተጠርጥረው በቁጥጥር ስር የዋሉት ከፍተኛ የመንግስት ባለስልጣናት ባለ ሀብቶችና ደላሎች መሆናቸው ሲዘገብ ቆይቷል። በቁጥጥር ስር የዋሉት ግለሰቦች ሲያገለግሉበት የነበረውን የስራ ኃላፊነት የተመለከቱ አንዳንድ ወገኖች ግን ከፍተኛ ባለስልጣናት የሚለው አገላለጽ የሚያስኬድ እንዳልሆነ ይናገራሉ። ይህንን እንዴት እንደሚመለከቱት የተጠየቁት የፌዴራል ጠቅላይ ዋና አቃቤ ሕግ ጌታቸው አምባዬ ተከታዩን መልሰዋል። የመንግስት ከፍተኛ ኃላፊዎች ብለን የምናስበው በሚኒስተርና በሚኒስተር ዴታ ማዕረግ ብቻ ያለ ከሆነ የመንግስት ኃላፊ ተብሎ የሚታየው ስህተት ይሆናል። ለእኔ እስከሚገባኝ ድረስ የመንግስት ኃላፊነት ደረጃ ላይ ከፍተኛውን የመወሰን ድርሻ ያለው በዳይሬክቶሬት ደረጃ ያለው ኃይል ከመሆኑ ጋር ተያይዞ አጠቃላይ የገንዘብ እንቅስቃሴውና አጠቃላይ ቢሮክራቲክ የሆነውን ጉዳይ የመወሰን ኃላፊነት በማን ጫንቃ ላይ የወደቀ ነው ከተባለ በነዚህ ኃላፊነት ባላቸው ግለሰቦችና ሀይሎች ላይ ነው። በሚኒስተርና በሚኒስተር ዴታ ማዕረግ የሚታየው ሀይል ፖለቲካል አፖይንቲ ከመሆኑ ጋር ተያይዘው ፖለቲካሊ ተቋሙን የመምራትና የማንቀሳቀስ ኃላፊነት ያለበት ከመሆኑ ጋር ተያይዘው በዚህ ረገድ የሚመለከተው ጉዳይ የለም ባይባልም እንኳ ዋነኛው ስራ ፖለቲካል ዳይሬክሽኖች ከመስጠት ጋር የተያያዙ ጉዳዮች ናቸው። ይህም ሆኖ ግን በወንጀል ተሳታፊ የሆነ በየትኛውም ደረጃ ላይ ያለ የመንግስት ባለስልጣን ከተጠያቂነት እንደማያመልጥ አቶ ጌታቸው አብራርተዋል። በዚህ የምርመራና የማስረጃ ማሰባሰብ ሂደት ላይ የሚደረገው አጠቃላይ የማጣራት ስራ የሚያደርሰን መዳረሻ ሚኒስተሩም ጋር ይሁን ሚኒስተር ዴታው ጋር፣ ወደ ጎንም ሌላ ኃይል ይሁን ወደ ታችም ይሁን እስካደረሰን ድረስ የሚጠየቀው ኃይል መጠየቁ አይቀርም። ነገር ግን በተሰበሰቡት መረጃዎችና ማስረጃዎች ፍሮንት ላይን ላይ የምናገኘው የመወሰን ስልጣን ያለው ይህ ኃይል ነው። በዚህ መሰረት ይህንን ኃይል ይዘን የምርመራ ስራችን እናጠናክራለን። ስለዚህ የሙስና ተግባር አጥፊዎችን ለማስቀጣት ታስቦ የተያዙ የተጠረጠሩ ሰዎችን ብቻ ለማስቀጣት ታስቦ ሳይሆን ተግባሩን በመምራት ረገድ ያለውን የሙስና ሰንሰለት የመበጣጠስና በዘርፉ የሚታየውን የሙስና ፕራክቲስ የማዳከም ስራዎች የመስራት ጉዳይ ነው። ስለዚህ ይህንን መሰረት አድርገው ምርመራው ሊያደርሰን የሚችለን ደረጃ ላይ እስከምንደርስ ጊዜ ድረስ በየደረጃ ያለ ኃላፊነት ያለው ኃይል ተጠያቂ ከመሆን የማይድን መሆኑን ማየት የሚቻልበት ሁኔታ አለ። ስለዚህ አንዳንድ ወገኖች መንግስት በዚህ መንገድ ሚኒስተርና ሚኒስተር ዴታ ካልጠየቀ ራሱን አላየም የሚባለው ጉዳይ የዋህነት ነው? ምክንያቱም የመንግስት ሀብትና ገንዘብ በስፋት የማንቀሳቀስና የማሰማራት ኃላፊነት የተሰጠው ሀይል ይሄ ሀይል ጉዳዮችን የሚያመቻቸውና የሚፈጽመውም ሀይል ይሄው ሀይል ነው። ይህ ሀይል ባቀረባቸው የውሳኔ ሀሳቦችና ሙያዊ ሀሳቦች ላይ ተመስርቶ ሚኒስትሩ ወይም ሚኒስትር ዴታው ሊወስን ይችላል። ያ ማለት ኃላፊነት የለበትም ማለት አይደለም። በዚህ ረገድ ሚኒስትሮችም በኔትወርክ ውስጥ ገብተው የተገኙበት ደረጃ ላይ ከተገኘ ተጠያቂ ከመሆን አይደለም። ባለፈው ማክሰኞ በቁጥጥር ስር መዋላቸው የተገለጸው የመንግስት የስራ ኃላፊዎች፣ ባለሀብቶችና በመሀል ያሉ ደላሎች ፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መቅረባቸው የአስራ አራት ቀናት ተጨማሪ የምርመራ ጊዜም እንደተጠየቀባቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የትንታኔው መጽሔት ይቀጥላል የኬንያ ምርጫ ሊካሄድ ዘጠኝ ቀን ሲቀረው የምርጫ ኮሚሽኑ የቴክኖሎጂ ጉዳዮች ኃላፊ ሞተው ተገኙ የቪኦኤ ዘጋቢ ጂል ክሬግ ከናይሮቢ የላከችውን ዘገባ ትዝታ በላቸው ታቀርባለች ለኬንያ ምርጫ ኮሚሽን የኢንፎርሜሽንና ቴክኖሎጂ ጉዳዮች ኃላፊ የክሪስ ማሳንዶ ሞት የተረጋገጠው ዛሬ ነው። ማሳንዶ በሕይወት ከታዩ ሶስት ቀናት አልፏቸዋል። የኬንያ ነጻ የምርጫና ድንበሮች ኮሚሽን ሊቀመንበር ዋፉላ ቺቡካቲ ከአንድ የናይሮቢ የአስከሬን ማቆያ ቤት ለጋዜጠኞች ቃል ሰጥተዋል። ስቃይ ተፈጽሞባቸው ለመገደላቸው ምንም ጥርጥር የለንም። አስክሬናቸው እንደሚመረመር አውቃለሁ። እንደ ኮሚሽን አሁን ልናጣራ የሚገባው ማንገደላቸው ለምን የሚለው ይሆናል። የኬንያ ፖሊስ ስለ ግድያው የሚያውቀው ካለ ለቃል አቀባዩ ስልክ ተደውሎ እስካሁን የሰጡት ምላሽ የለም። ሚስተር ቺቡካቲ በዚህ በሐዘን ጊዜ ሁሉም የምርጫ ኮሚሽኑ ሰራተኞች እንዲረጋጉ ጠይቀው ለመንግስትም ጥሪ አቅርበዋል። ለኬንያውያን ነፃና ሚዛናዊ ምርጫ እንድናካሂድ በአሁኑ ሰዓት መንግስት ለኬንያ ነፃ ምርጫና ድንበሮች ኮሚሽን ሰራተኞች በሙሉ ጥበቃ እንዲያደርግ እንጠይቃለን። አስከሬናቸው ናቸው የተገኘው። ማሳንዶ የኬንያ ምርጫ ኮሚሽን የኢንፎርሜሽን ቴክኖሎጂ ጉዳዮች ኃላፊ እንደመሆናቸው ስለ መጪው ምርጫ ጥልቅ እውቀት አላቸው። ቺቡካቲ ዛሬ ሊካሄድ የነበረው የምርጫ ልምምድ ቀኑ ወደፊት እስከሚገለጥ ድረስ ለሌላ ጊዜ እንዲተላለፍም አድርገዋል። በኬንያ የምርጫው ቀን እየተቃረበ ሲመጣ ግጭት እንዳይከሰት ፍርሃቱም እየጨመረ ነው። ተቃዋሚ ፓርቲዎች ፕሬዝደንት ኡሁሩ ኬንያታ ምርጫውን ለማጭበርበር ይፈልጋሉ በማለት ከወዲሁ እየወነጀሉ ሲሆን ፕሬዝደንቱ ደግሞ ዋናው ተቃዋሚያቸው የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ሀገሪቱን በጎሳ ለማከፋፈል እየሞከሩ ነው በማለት ይወነጅላሉ። ኦዲንጋ ከፍተኛ ፉክክር በነበረበት እንደ አውሮፓ አቆጣጠር በ2007 ዓ ም በተካሄደው ምርጫ መሸነፋቸው ይታወሳል። በዚያ ምርጫ ላይ በተጫረ ግጭት አንድ ሺ አንድ መቶ ኬንያውያን መሞታቸው አይዘነጋም። ተከታዩ የመጽሔት ርዕስ ወደ ምዕራብ አፍሪካ ይወስደናል። የቦኮ ሐራምን ጥቃት ሸሽተው ወደ ካሜሩን የኮበለሉ ናይጄሪያውያን ስደተኞች ወደ አገራቸው የሚመለሱት በራሳቸው ፍቃድ መሆኑን ካሜሩን ማረጋገጥ እንዳለባት የአፍሪካ ህብረት የሰላምና ደህንነት ኮሚቴ አሳስበዋል። ይህንኑ ጉዳይ ለማጣራት ወደ ሰሜን ካሜሩን ካመራው የህብረቱ ልኡካን ቡድን ጋር የተጓዘው ሞኬድዊን ኬንዜካ ያስተላልፈልን ዘገባ አለ። አዲሱ አበባ ያቀርበዋል። ወደ ናይጄሪያ በመመለስ ላይ ያሉ በብዙ መቶዎች የሚቆጠሩ አብዛኛዎቹ ሕፃናት ስደተኞች ተራብን፣ ተጠማን እያሉ በመጮህ ላይ ናቸው። የታጀቡትም ቦኮ ሐራምን በሚዋጋውና ከብዙ አገሮች በተውጣጣው በግብረ ኃይሉ ወታደሮች ነው። የካሜሩን ቀይ መስቀል ማኅበር ባለሥልጣን የሆኑት ጆሴፍ ጎይሶ ስደተኞቹን ካጀቡት የሰብአዊ አገልግሎት አባላት አንዱ ናቸው። ቦኮ ሐራም በሆነው ሰዓት ጉድ ሊሰራን ስለሚችል ስደተኞቹ በወታደር መታጀባቸው አስፈላጊ ነው ይላሉ። በግብረ ኃይሉ ከፍተኛ አመኔታ አላቸው። ነውጠኛው ቡድን የሚያካሄደው ግድያም በቶሎ እንደሚጠናቀቅ ያምናሉ ነው ያሉት። ወታደሮቹ ለቪኦኤ እንደገለጡት ቦኮ ሐራም ካለፈው ጥር ጀምሮ አልፎ አልፎ በሚያካሄደው ተኩስ ጥቃት ሲፈጽም ቆይቷል። ባለፉት ሁለት ወራት ግን የክልሉ ወታደሮች ቦኮ ሐራም ይዟቸው የነበሩትን አካባቢዎች አስለቅቀዋል። ከካሜሩን የሚመለሱ የናይጄሪያውያን ስደተኞች ቁጥር በይፋ አልተገለጠም። ባለፈው መጋቢት ወር ሁለቱ አገሮች ናይጄሪያና ካሜሩን ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር ጋር በመሆን ስደተኞቹ የሚመለሱት በራሳቸው ፍላጎትና ፈቃድ መሆኑን ያመላከተ የሦስትዮሽ ስምምነት መፈራረማቸው ይታወሳል። ባለፈው ሰኔ ወር ግን ዩኤንኤችሲአር ባወጣው መግለጫ የካሜሮን መንግሥት 887 ናይጄሪያውን ስደተኞችን ያለ ፍላጎታቸው የድንበር ከተማ ወደ ሆነችው ወደ ባንኪ መመለሱን አመልክቷል። የተባበሩት መንግስታት እንደ ገለጠው ሌላም ተመሳሳይ አጋጣሚ ተከስቷል። የካሜሩን መንግሥት ግን አላስገደንም ሲል ያስተባብላል። ካሜሩን ድንበሯ ላይ የሚገኙ ወደ 115 ሺህ የሚገመቱ ናይጄሪያውያን ስደተኞችንና አገሯ ውስጥ ባለው ግጭት ምክንያት የተፈናቀሉ ወደ 200 ሺህ ዜጎቿን የሰብዊ እርዳታ ፍላጎት ለማሟላት ጥረት ማድረጓ ይታወቃል። አንድ የአፍሪቃ ህብረት የልዑካን ቡድን ባለፈው አርብ ሰሜናዊቷን የማሮዋ ከተማ ጐብኝቷል። የህብረቱ የሰላምና ደህንነት ምክር ቤት ሊቀመንበር ናይጄሪያዊው አምባሳደር ባንኮሌ አደዬ ናቸው ቡድኑን የመሩትና ለቪኦኤ ሲናገሩ ለመመለስ ፈቃደኞች የሆኑት ብቻ ናቸው መመለስ ያለባቸው ብለዋል። ስደተኞቹን ያስተናገዱትንና አስፈላጊ የሆኑ እርዳታዎች ያቀረቡትን የካሜሩንን ሕዝብና መንግሥት ማመስገን እንወዳለን። ስደተኞቹ ሰላማዊና ሰብአዊ በሆነ መልኩ ይመለሱ ዘንድ የተባበሩት መንግሥታት እንዲሁም የተለያዩ መሥሪያ ቤቶች ትብብር እንደሚያሻም ማሳሰብ እንወዳለን። ስደተኞችን ወደ አገራቸው የመመለሱ ሁኔታ እንደ ዩንችሲርና ድንበር የለ ሻኪሞች ቡድን የመሳሰሉትን አያሌ የረድኤት ድርጅቶች አሳስቧል። የሰኞ ምሽት ፕሮግራማችን ይቀጥላል። አድማጮች፣ ሁለገቡ ባለሙያ ተስፋዬ ሳህሉ ወይም በብዙዎች ዘንድ በሚታወቁበት ስማቸው አባባ ተስፋዬ ዛሬ አርፈዋል። ጽዮን ግርማ አጠር ያለ ዘገባ አሰናድታለች። ሁለገብ የሙያ ባለቤት ተስፋዬ ሳህሉ ወይም አባባ ተስፋዬ ዛሬ ከዚህ ዓለም በሞት ተለይተዋል ጤና ይስጥልኝ ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች ደህና ናቸው ልጆች በጣም ጥሩ ነው ልጆች በጣም ጥሩ ነው ልጆች ዛሬ ደስ የሚል ተረት ነው የምነግራችሁ ስለዚህ ተረቶቼን በምትሰሙ ጊዜ በትውልድ ሁሉ ጆሮ ውስጥ ተቀርጾ የቀረ የአባባ ተስፋዬ ሰላምታቸው ነው ከ1957 ዓ.ም ጀምሮ ለ40 ዓመታት በኢትዮጵያ ቴሌቪዥን የልጆች ፕሮግራም በተረትና ምሳሌ ያዋስተው በሚያቀርቡት ዝግጅታቸው የሁለት ትውልድ የልጅነት ትዝታ ናቸው አባባ ተስፋዬ። የ96 ዓመቱ አባባ ተስፋዬ በዕድሜ ምክንያት በመጣ ሕመም ቤት ውስጥ ከዋሉ ወራት መቆጠሩን ቤተሰቦቻቸው ይናገራሉ። እስከ ትላንት ድረስ ደግሞ ባልተለመደ ሁኔታ ከቤተሰቦቻቸው ጋር በደንብ ሲነጋገሩና ሲጨዋወቱ ቆይተው ዛሬ ከቀኑ ሰባት ሰዓት ላይ በመኖሪያ ቤታቸው ውስጥ ሕይወታቸው ማለፉን ገልጸውልናል። የልጃቸው ባለቤት ወይዘሮ ወይንሸት ተሾመ ሁኔታቸውን እንዲገልጸውልናል አባባ ተስፋዬ በጣም ደስተኛ ነበሩ። ይህን ያህል ብዙም ጤናቸው ይጎደል አይደለም፣ ያው እርጅና አደካክሟቸዋል። ከዛ በተረፈ ህመም ይህን ያህል የተስፋዬ ደም ዶክተር አስፋው እየመጣ ይንከባከባቸዋል። ቤት ውስጥም በጣም ጥሩ ዶክተር አላቸው። ሌሎቹም ዶክተሮች አሉ፣ ይንከባከቧቸዋል። እያነጋገሩ ነው ልጃቸውም ነበረ አውቃጥቧቸው ብሎ ሁሉ ነገር እያለን ነው ያረፉት። ወይዘሮ ወይንሸት ለአሜሪካ ድምጽ አያይዘው እንደገለጹት ለአባባ ተስፋዬ የተወሰኑ የአክብሮት ዝግጅቶች ተዘጋጅተውላቸው እንደሚያውቁና ቅዳሜ ዕለት ደግሞ ዩኒቲ ዩኒቨርሲቲ በሕይወት ዘመናቸው ላበረከቱት አስተዋጽኦ የክብር ዶክትሬት እንደሰጣቸው ነው። ሜዳሊያን ኳራሱ ስናደርግላቸው የመጨረሻ ሽልማቴ ነው ብለው ነው ያሉ እና በጣም ደስተኛ ነበሩ። በጣም ተደስተዋል እና ይህን ደስታቸው ቴክኖሎጂ መሪ አረሳው ከዚህ ምሽቀል ከቅዳሜ ቀን ጀምሮ የነበረውን ሽልማት ካገኙ ቀን ጀምሮ ደስተኛ ነበሩ። አባባ ተስፋዬ ሙዚቀኛም ነበሩ። ዓለም በሽፍንፍን ስታፋጅ ኑረሽ ነቁብሽ መሰለኝ ፍጥረት ሁሉ ናቀሽ ይከቡሽ ጀመረ አሻንጉሊት ሆነሽ አንቺ ዓለም የሰው ልጅ ጭንቅላት ልቡና ደንቁረሽ ክፋትና ተንኮልስ። አባባ ተስፋዬ በወጣትነት እድሜያቸው የመድረክ ተዋናይ፣ ድምፃዊ፣ የሙዚቃ መሳሪያ ተጫዋች፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የልጆች የተረት መጽሐፍ ጸሐፊና የምትሀት ባለሙያ በመሆን በዘርፈ ብዙ ሙያ አገልግለዋል። ከስራቸው ውስጥም በትውልድ ውስጥ ተቀርጾ የቀረው አገልግሎታቸው ለአርባ ዓመታት በኢትዮጵያ ቴሌቪዥን ያዘጋጁት የነበረው የልጆች ፕሮግራም ነው። ደህና ሁኑ ልጆች፣ የዛሬ አበባዎች የነገ ፍሬዎች፣ ደህና ሁኑ ልጆች፣ ደህና ሁኑ፣ ደህና ሁኑ፣ ደህና ሁኑ። የአቶ ተስፋዬ ሳህሉ አስከሬን ቀብር መቼ እንደሚፈጸም ቤተሰቦቻቸው ወደፊት እንደሚያሳውቁ ገልጸውልናል። እኛም ሰፋ ያሉ ዝግጅቶችን ይዘን እንመለሳለን። የእናንተንም አስተያየቶች እናካትታለን። አባባ ተስፋዬን፣ አቶ ተስፋዬ ሳህሉን የምታስታውሱ ሁሉ የምታስታውሱባቸውን ሁኔታዎች በድምጻችሁም በጽሑፍም ላኩልን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ28 ደቂቃ ነው። ቴክኒሽያኑ ጀስቲን ትዋይት ፕሮዲሰሯ ብርሃን ኃይሉ የምናስተናግዳችሁ ሰሎሞን አባተና ቆንጅት ታዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ። ሰላም ጤና ይስጥልኝ ውድ የቪኦኤ ፕሮግራም አዘጋጆች በሙሉ እንደምን አላችሁ? የከበረ ሰላምታይን የማቀርብላችሁ የዘወትር አድማጫችሁ ከዚሁ ከአሜሪካን ከሚኒሶታ ስቴት ሲሆን ከሰሞኑን ባቀረባችሁ ዜና መሰረት በሙስና ወንጀል የታሰሩ ከፍተኛ የመንግስት ባለስልጣናትን በተመለከተ በቅርብ ጊዜያቶች ውስጥ የኢትዮጵያ መንግስት እየተነሳበት ያለውን ከፍተኛ የሆነ የሕዝብ ተቃውሞች ለመቅረፍ ጥልቅ ተሀድሶ በማድረግ እርምጃ እንደሚወስድ ቃል መግባቱ የቅርብ ጊዜ ትዝታ ነው። ለዚህ ከፍተኛ ቅሬታን ከፈጠሩት ቁጣዎች መካከል የፍትሕ ማጣት የዲሞክራሲያዊ መብቶች መገደብ፣ ዜጎችን ያለ ፍርድ ማእሰር መግረፍ፣ ማፈናቀል እንዲሁም የስርአቱና የአጋር ፓርቲዎች ዋነኛ መገለጫ የሆነውን ከላይ ከከፍተኛ የሚኒስትር ማዕረግ መስሪያ ቤቶች አንስቶ እስከ ታች የቀበሌ አስተዳደር ስር ያሉት መስሪያ ቤቶች እጅግ ስር የሰደደ የሙስና ተግባራት የሚፈጸምባቸው አስተዳደራዊ በደሎች መኖራቸውን ከማንም ያልተሰወረ ፀሐይ የሞቀው የአደባባይ ሚስጥር ነው። ታዲያ ቪዎች አሁን ታሰሩ የተባሉት የመንግስት ባለስልጣናት እንደኔ ግምት የደረጃ ለምድብ ሙሰኞች ሲሆኑ፣ እኔ ደግሞ እስከ ገባኝ ድረስ የህብረተሰቡ ጥያቄ ሁሉም ያችን ሀገር በሙስና የገደሏት ያለአግባብ ስልጣንን በመጠቀም የበለጸጉ ሰዎች ሁሉ ተይዞ ለፍርድ ሲቀርቡ ነው ህብረተሰቡ በመንግስት ላይ እምነት የሚያሳድረው። አለም ለዚያ የሰሞኑን የሙስና ዜና የሀገሬ ሰው እንደተረተው አህያውን ፈርቶ ዳውላውን እንደሚባለው ይህም የማስመሰል እርምጃ ከመሆን ባሻገር የረባ ፋይዳ እንደማያመጣ ምንም ጥርጥር የለም። ሀሎ ቮይስ ኦፍ አሜሪካ አማርኛ ፕሮግራም ከጀርመን ነው። ሰለሞን እባላለሁ። እንደምን ዋላችሁ? እንዴት ናችሁ? የሀያ ዘጠኝ የቅዳሜ ፕሮግራም ሰብቼ ስለ ጎንደር ማህበር ያቀረቡት ጥያቄ፣ አቶ አዲሱ የጠየቁት ጥያቄ በጣም የሚገርም ነው። ምክንያቱም የጎንደር ህብረት በአሁኑ ሰዓት ምን ይላል ፕሮግራሙ ልክ ከወያኔ እንኳ ባልትናስ ነው ማለት ፌዴራል ያምኑበታል። የፌዴራሉ በቋንቋ መሆኑ ቀርቶ በክፍለ ሀገር ቢሆን ነው ፌዴራሉ እና ክፍለ ሀገሩ። ማንኛውም እዛ ተወልዶ ያደገ ሰው መመረጥን ሊቀመንበር መሆንን መብት አለው። ከዚህ የተለየ የለም። አሁንም ቢሆን አሁንም ቢሆን ከዚህ የተለየ ምንም እዛ ተወልዶ ያደገ ከአምስት አመት በላይ የተቀመጠ ይላል። ምን ልዩነት እንዳለው አልገባኝም። አንድ ሁለተኛ ይህን ሁሉ ሲጠቅሱ የዚህ ማንኛውም ኢትዮጵያዊ የትም ቦታ የመኖር መብት አለው ብለን ነው የምንከራከረው፣ እና ይሄ ነው ዋና ዓላማችን ይላሉ እንዴ። አሁን በቅርብ ጊዜ በቅርብ ጊዜ አስራ አምስት ሺህ የትግራይ ሰዎች ኮ ከአማራ ክልል ነው ያስወጣቸው። ስለዚህ እነሱ መፍትሄ ሳይገኝ በአማራ ክልል ሌላ ሰው መጥቶ ይቀመጣል ማለት ነው ነው ይሄ ነው መጀመሪያ። ለምን ትዘጉታላችሁ? ይሄ እየተረባበቁ ምናምን ምንም መፍትሄ አይመጣም በዚህ አስተያየቶቻችሁ ይቀጥላሉ። ነጂ ሀበሻ ነኝ ያሉ አድማጭ በኢሜይል አስተያየት ልከዋል። እንዲህ አሉ። ከጎንደር ኅብረት ለኢትዮጵያ አመራሮች ጋር ባደረጋችሁት ውይይት የክፍለ ሀገር ፌዴራላዊ አወቃቀርን በተመለከተ አዲሱ አበበ በሰጠው አስተያየት ጠቃሚ እንዳልሆነና የዘር ባህሪ እንዳለው አድርጎ ደጋግሞ ሲያቀርብ በመስማቴ አዝኛለሁ። ይላሉ ነጂ ሀበሻ ነኝ ያሉት አድማጭ። አቶ አዲሱ፣ ለመሆኑ ኢትዮጵያ በክፍለ ሀገር የመተዳደር ታሪኳ አዲስ ነገር ነው ወይ? መቼም ይህንን አተኸው ከሆነ አድማጭ ፍረድ፣ ሲሉም ቀጠሉ። አሁንም ቢሆን የክፍለ ሀገር አስተዳደር ዘርን ብሔርን ስለማይቆጥር እንደ ጥንቱ ቢተገበር ሁላችንንም ተዋደንና ተፈቃቅረን ያኖረናል፣ ብለዋል። ቀጥሎ ያለው አስተያየቴ አሉና ቀጠሉ። ነጂ ሀበሻ በሁለተኛ ነጥባቸው ለጎንደር ኅብረት ለኢትዮጵያ አመራር አባላት ነው። እንደኔ በጎንደር ክፍለ ሀገር የሚኖር ሁሉ ጎንደር ስለኖረ የግድ ጎንደር የሆነው እንዲኖር አይጠበቅም። እኔም የዚሁ ክፍለ ሀገር ተወላጅ ስሆን ይህንን አስተያየታችሁን እኔም ሆንኩ በሚሊዮኖች የሚቆጠር ነዋሪ አንቀበለውም። እንዲህ ዐይነት ሐሳብ ደጋግማችሁ እንዳታቀርቡ አደራ አላለሁ። ጎንደር ከየትም ዘር ይወለድ፣ ከየትም አካባቢ ይምጣ፣ ማንነቱ ተጠብቆለትና ተከብሮለት የሚኖርባት አገር እንጂ እናንተ እንዳላችሁት ጎንደሬ ነኝ የሚልባት ወይም ጎንደሬነት በግድ የሚለጠፍባት ሕዝብ ያለባት አገር አይደለችም። አትሳሳቱ። በዚህማ ከዘመኑ ገዢዎች በምን ተለያችሁ? ነጂ ሀበሻ የኢሜል አስተያየታቸውን ቋጩ። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው እንጂ እምልከው እኔ አልደውልም ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዛችሁ። 收获什么？收获什么？收获什么？什么？收获什么？收获什么？什么？月亮升上太空了，你可知道？咱们的领袖他和我们在一起。 የተልኮልን ሥራ ስፋቱ መጥቶውን በማገድ ለሰው ልጆ ጤና ለሁላችን እንዲሆን፣ ሰው ሆይ ስማ፣ ሰው ሆይ ስማ፣ ስማ፣ ሰው ሆይ ስማ፣ ሰው ሆይ ስማ፣ ስማ፣ የራስህን ሳታይላት ስማ። ሰው ሆይ ስማ። በተስፋዬ ሳህሉ ወደ ተከታዩ ቅንብራችንን እናልፋለን። ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሆኗል። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ። በአትሌቲክስ በትላንቱ ቦጎታ ኮሎምቢያ ግማሽ ማራቶን ኢትዮጵያዊው ፈይሳ ሌሊሳ በወንዶቹ ብሪጅድ ኮስጊ ከኬንያ በሴቶቹ ድል ተቀዳጅተዋል። ከፊታችን ዓርብ ጀምሮ ለንደን በምታስተናግደው በ16ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን የሚሳተፉባቸው ውድድሮች ፕሮግራም ይፋ ሆኗል። የእግር ኳስ የቅርጫትና የሌሎች ስፖርት ዜናዎችንም ይዘናል። አብራችሁን ቆዩ። በኦሎምፒክ የብር ሜዳሊያ ተሸላሚው ኢትዮጵያዊው ፈይሳ ሊሌሳ ትላንት በጎታ ኮሎምቢያ ያሸነፈበትን ዐሥራ ስምንተኛውን የግማሽ ማራቶን ሩጫ ውድድር ዜና አላስቀድም ፈይሳ የኬንያውን ፒተር ኪሩይ እና ሌላውን ኢትዮጵያዊ አትሌት ሹራ ቂጣታን በዘጠኝና በአንድ ደቂቃ ከአስር ሴኮንድ ቀድሞ ነው የገባው። በሴቶቹ የ37 ዓመት ዕድሜ ያላት አንጋፋዋ ሯጭ ብሪጅድ ኮስጊ በአንድ 12 ከ14 በመግባት ከፍተኛ ድል ተቀዳጅታለች። በዚህ ውድድር ከአንደኛ እስከ አራተኛ ተከታትሎ የገቡት ሁሉም የኬንያ አትሌቶች ናቸው። መስከረም አሰፋ ከኢትዮጵያ በአምስተኝነት አጠናቃለች። እንደ ገና ወደ ወንዶቹ ስም መለስ። በመጀመሪያዎቹ አምስት ኪሎ ሜትሮች ዘጠኝ አትሌቶች ነበሩ። ከ15 ደቂቃ 50 በታች የሮጡት ዐሥረኛው ላይ ቀን ሰው ታዩ። ከ15ኛው ኪሎ ሜትር ወዲህ ግን ሁለቱ ብርቱ ሯጮች ፈይሳና ቼሮዌት ቀሩ። በመጨረሻም በ2015 እንደ አውሮፓውያን ዘመን አቆጣጠር የኒውዮርክ ማራቶን አሸናፊ ስታንሊ ቢዮት በአራተኝነት ሲያጠናቅቅ፣ ፈይሳ ቼሮዌትና ሹራ ከአንደኛ እስከ ሦስተኛ ያለውን ስፍራ ወስደዋል። በሌላ የአትሌቲክስ ስፖርት ዜና በለንደኑ 16 ተኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያውያን አትሌቶች የሚሳተፉባቸውን ውድድሮች ፕሮግራም ባጭሩ አስተዋውቃለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ባሰራጨው ዜና መሠረት አርባ አትሌቶች ናቸው ኢትዮጵያን የሚወክሉት። በወንዶች 800 ሜትር መሐመድ አማንና ማሙሽ ሌንጮ፣ በ1500 አማን ዎቴ፣ ሳሙኤል ብርሃኑና ተሬሳ ቶሎሳ በሦስት ሺ መሰናክል ጌትነት ዋሴ፣ ተስፋዬ ሰቦቃና ተስፋዬ ድሪባ፣ በ5000 ሙክታር ኢድሪስ፣ ሰለሞን ባረጋ፣ ዮሚፍ ቀጀልቻና ሃጎስ ገብረ ሕይወት፣ በአስር ሺህ አባዲ ሃዲስ፣ ጀማል ይመርና አንዱ አምላክ በልሁ ሲሆኑ፣ በማራቶን ታምራት ቶላ፣ ጸጋዬ መኮንንና የማነ ጸጋዬ ይሮጣሉ። በሴቶቹ 800 ሜትር ሀብታም ዓለሙ፣ ቆሬ ቶላና ማህሌት ሙሉጌታ፣ በ1500 ገንዘቤ ዲባባ ጉደፌ፣ ጸጋዬ በእሱ ሳዶና ፈንቱ ወርቁ በ3000 መሰናክል ሶፊያ አሰፋ፣ እቴነሽ ዲሮ እና ብርቱካን ፈንቴ በ5000 አልማዛያና ገንዘቤ ዲባባ፣ ሰንበሬ ተፈሪና ለተሰንበት ግደይ በ10 ሺ አልማዛያና ጥሩነሽ ዲባባና ዲራ ዳዲ፣ በመጨረሻም በማራቶን ብርሃኔ ዲባባ፣ ሹሬ ደምሴ፣ አሰለፈች መርጊያና ማሬ ዲባባ ይሳተፋሉ። ለሁሉም መልካም ዕድል እንመኛለን። አራት አሜሪካውያን የቅርጫት ኳስ ኮከቦች ለኢትዮጵያ ወጣቶች ሥልጠና እየሰጡና ልምዳቸውን እያካፈሉ መሆናቸው ተገልጿል። እስክንድር ፍሬው በኢትዮጵያ አሜሪካን ኤምበሲ የሕዝብ ግንኙነት ኃላፊ የሆኑትን ዴቪድ ኬነዲን አነጋግሮ ተከታዩን አጭር ዘገባ ልኮልናል። በአዲስ አበባ የሚገኘው ኤምባሲ የቅርጫት ኳስ ኮከቦቹን ወደ ኢትዮጵያ ያስመጣው ከአሜሪካ ብሔራዊ የቅርጫት ኳስ ማህበር ኤንቢኤ ጋር በመተባበር ነው። እናም ሮንዳይ ሆሊስ ጄፈርሰን ከብሩክሊን ጌትስ፣ ሲጄ ማኮላ ከፖርትላንድ ትሬብሌዘርስ፣ እንደዚሁም ሮሽያ ብራውን የክሊቭላንድ ሮኬትስ የቀድሞ ተጫዋች በኢትዮጵያ ይገኛሉ። ከምድረ አፍሪካ ኮንጎ የተገኘው በዩናይትድ ስቴትስ ቅርጫት ኳስም ነጥሮ መውጣት የቻለው ዲኬምቤ ሙቶምቦም ወደ አዲስ አበባ የመጣ ሌላው የቀድሞ ኮከብ ተጫዋች ነው። የእነዚህ የቅርጫት ኳስ ኮከቦች የመጀመሪያ መርሃ ግብር በመቶዎች የሚቆጠሩ ኢትዮጵያውያን ወጣቶችን ተጠቃሚ ያደረገ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሕዝብ ግንኙነት ኃላፊ ዴቪድ ኬኔዲ ለአሜሪካ ድምጽ ገልጸዋል። ከኢትዮጵያ ቅርጫት ኳስ ማህበር ጋር በጣም በቅርበት እየሰራን እንገኛለን። እናም አሜሪካውያኑ ኮከቦች በሳምንቱ መጨረሻ ቀናት ማለት ቅዳሜ እና እሁድ በብዙ መቶች ለሚቆጠሩ ወጣቶች ሰፋ ያለ ስልጠና ሰጥተዋል። በጣም አስደሳች ነበር። ከዚያ በኋላ ደግሞ ለተመሳሳይ ፕሮግራም ወደ መቀሌ ተጉዘዋል። ዛሬ ጠዋትም ያንን ጀምረዋል። ከዚያ በተጨማሪ ግን ለወጣቶች የምክክር መድረክ አዘጋጅተዋል። እናም ይህ ቅርጫት ኳስ ብቻ አይደለም። እነዚህ ሰዎች መሪዎች ናቸው። አንዳንዶቹ እዚህ የደረሱት አስቸጋሪ ሁኔታዎችን ተቋቁመው ነው። ለወጣቶች እውነተኛ ማነቃቂያ ናቸው። ወጣቶቹ ቅርጫት ኳስ መጫወት ይሁን ዶክተር ወይም መምህር መሆን ይፈልጉ። ኮከቦቹ በጣም ማነቃቂያ ናቸው። በአፍሪካ ደረጃም ጠንካራ የሆነ የኤንቢኤ ፕሮግራም መኖሩን ያስታወሱት ዴቪድ ኬኔዲ በኢትዮጵያ ያለው የፕሮግራም ደረጃ በአንዳንድ የአህጉሪቱ አገራት ካለው ጋር ተስተካክሎ ማየት ህልማቸው መሆኑን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። እዚያው አዲስ አበባ እንቆያለን። ተባባሪ አዘጋጅ ገዛ ህንጽዮን መስቀል በሳምንቱ ማብቂያ የተካሄዱ ዓለም አቀፍ የእግር ኳስ ግጥሚያዎችን ውጤትና የተያያዙ ዜናዎችን ያካፍለናል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። አጠር ባለው የእግር ኳስ ዜና የእንግሊዙ አርሴናል ባዘጋጀው ዓመታዊ የኤሚሬትስ ዋንጫ ትናንት ሲጠናቀቅ የውድድሩ አዘጋጅ አርሴናል ዋንጫውን አስቀርቷል። በፍጻሜ የደረሱት አርሴናል እና የስፔን ሲቪያ ነበሩ። በውጤቱ ሲቪያ ሁለት ለአንድ ወቷል። አርሴናል ዋንጫውን ለማግኘት የበቃው ቀደም ሲል በነዚህ አምስት ለሁለት በማሸነፍና በውድድሩ ደንብ መሰረት ብዙ ባገባ በሚል አርሰናል ባለው የጎል ብልጫ ዋንጫ ይወስዷል። በዘንድሮ የኤምሬት ዋንጫ አርሰናልን ጨምሮ አራት ቡድኖች ተሳታፊ ሆነዋል። በሌላ በኩል ደግሞ የአውሮፓ ታላላቅ ሊጎች በአቋም መለኪያ ጨዋታዎችና በተጫዋቾች የጊዜና ሽያጭ ዝውውር ላይ ተጠምደዋል። የተጫዋቾች የዝውውር መስኮት የጊዜ ገደቡ ከመዘጋት በፊት ገራሚና ትልልቅ ዝውውሮች ተከናውነዋል። ማንቸስተር ሲቲ ሶስት ተከላካዮችንና አንድ አማካይ ተከላካይ በሁለት መቶ ሀያ ሚሊዮን ዶላር የመከላከያውን መስመር የብረት አጥር አድርጎ ማጠናከሩ ተዘግቧል። ባለፈው አመት በእንግሊዝ ፕሪሚየር ሊግ ጎልቶ የወጣው የኤቨርተኑ ሮሜሉ ሉካኩ በሰባ አምስት ሚሊዮን ዶላር ወደ ማንቸስተር ዩናይትድ ተዛብረዋል። ከሁለቱ ማንቸስተሮች ሌላ የፈረንሳይ ሊግ ፒ ኤስ ጂ ፓሪስ ሴንጀርማን የጊዜ ሪኮርድ በሆነ ሂሳብ የባርሴሎናውን ኮከብ ሌማርን በአንድ መቶ ዘጠና አምስት ሚሊዮን ዶላር ለማዘዋወር ድርድሩን እንዳገባደደ በስፋት እየተዘገበ ነው። ግዙፉ የሌማር የዝውውር ዜናና ሌሎችም አስገራሚ ዝውውሮች በያዝነው ሳምንት ይፋ ይሆናል። በኔ በኩል ያለው ይኸው ነው። አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። የሰኞ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ አሁን አፍሪካ ነክ ርዕሶች ይቀርባል። የዛሬው አፍሪካ ነክ ርዕሶች ፕሮግራም ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ በቅርቡ ታትሞ የወጣውን መጽሐፍ ከጻፉት ሳይንቲስት ታደሰ ንጋቱ ጋር የተካሄደ ቃለ ምልልስ ይቀርባል። አዘጋጅና አቅራቢ አዳነች ፍስሀዬ ነች። በመጀመሪያ አቶ ታደሰ ንጋቱ ለጊዜውና ለትብብሮ እናመሰግናለን። አስቀድመው ግን ስለ ሙያውና ስራው ቢነግሩን። አዳነች እኔም አንቺንምና ባልደረቦችሽን ቢሆይን ከልብ አመሰግናለሁ። አሁን ለሰጣችሁኝ እድል ብቻ ሳይሆን ለዘመናት የኢትዮጵያን ሕዝብ ትምህርትና ጥሩ ጥሩ ዜናዎች ስታካፍሉ በመቆየታችሁ፣ ምስጋና ይድረሳችሁ። ለፍጥሽ የምድል በጣም አመሰግናለሁ። እሺ፣ እግዜር ይስጥልን። ሞያዬ እንግዲህ ማቴሪያል ሳይንስ ነው ያጠናሁት፣ የምሰራውን በዛ ነው። አሁን እንግዲህ ወደ ሰላሳ ሶስት አመት አካባቢ ነው፣ በምርት ምርምር እና ማዳበር ላይ ነው። እናንተ እንኳን ፈረንጅኛ እንዲቀላቀል ቪኦኤ ውስጥ አትወዱም ግን ሪሰርች ኤንድ ፕሮደክት ደቨሎፕመንት ይሉታል። እዚህ ማቴሪያል ሳይንስ እንግዲህ በተራሳና ሀገር ድንጋይ ለምን ድንጋይ ሆነ፣ ብረት ለምን ብረት ሆነ፣ ፕላስቲክ ወይ ፕላስቲክ ለምን ፕላስቲክ ሆነ የሚለውን ጥያቄ ከስር ከአቶም እና ከሞሌክል ጀምሮ የሞሊኩሎች ወይ አቶሞች አወቃቀር እያጠና በዛ መሰረት ህብረተሰብ የሚፈልጋቸውን ቁሳቁሶች ማምረት እና ለገበያ ማቅረብ ነው። እንግዲህ በዛ ለተሰማሩ ኢንዱስትሪዎች የሚያገለግለው ማለት ነው። ያ የተውጣጣው ከፊዚክስ ከኬሚስትሪ፣ አሁን ደግሞ ባዮሎጂም እየተቀላቀለበት ነው እና ብዙ ነገሮችን የሚነካካ ሳይንስ እና ኢንጂነሪንግ ነው። ያ በዛ በኩል ነው የሚሰራው ማለት ነው። የት መስሪያ ቤት ነው የሚሰሩት? ለብዙ ጊዜ ትሪኤም የሚባል ኩባንያ ነው። በተለያዩ ነገሮች ይታወቃል። ወደ ሀምሳ ሺ አካባቢ የተለያዩ እንትኖች የሚያደርግ ትልቅ ካምፓኒ ነው። ወደ መቶ ሺ ሰዎች እና የተለያዩ ክፍለ ዓለሞች የሚንቀሳቀስ ድርጅት ነው። አሁን ወደ መጽሐፎ እንሄድና እንግዲህ ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ ታትሞ የወጣው መጽሐፎ ቴክኖሎጂ በየደረጃው በሰው ልጅ ታሪክ አዎንታዊ ለውጥ በማምጣት ረገድ ወሳኝ ሚና እንዳለው በሰፊው ዘርዝሮ ስለ ኢትዮጵያ ቴክኖሎጂም ሰፋ አድርጎ ያብራራልና እናተኩሮ በኢትዮጵያ ላይ ነው። ግን አሁን ቴክኖሎጂ በሰው ልጅ እድገት ላይ ስለነበረው ሚና ብንጀምርና እሱን ቢያብራሩልን ቴክኖሎጂ ሰዎች የሚሰሩት ስራ ነው እና ህብረተሰብ ውስጥ የሚካሄድ ነው። ህብረተሰብ ደግሞ እንደ ህብረተሰብ ራሱን ሲያሰባስብ ስራ ክፍፍል ይኖረዋል። አንድ ህዝብ እንደ ሀገር እንዲያድግ ኦፍኮርስ ደህና አስተዳደር ወይም አስተዳደር ያስፈልገዋል። ከዛ ደግሞ እነዚህ አስተዳደር ውስጥ ያሉም ሰዎች ሆኑ ሌሎች ጤናማ እና እውቀት ያላቸው መሆን ያለባቸው፣ ማለትም ትምህርት ያስፈልጋል ማለት ነው። ጤናም ያስፈልጋል ማለት ነው። ትምህርትና ጤና ደግሞ እንዲኖር ምግብ እና ኢኮኖሚ ያስፈልጋል። ይሄ ደግሞ ሊሆን የሚችለው ከመሰረቱ ሲመረት ነው። ለማምረት ደግሞ ማለትም ኢኮኖሚን ለማንቀሳቀስ ቴክኖሎጂ ያስፈልጋል። ህብረተሰብን ህብረተሰብ የሚያደርገው ስራ ነው ብለናል። ስራ ደግሞ በቴክኖሎጂ ነው የሚደገፈው። ድሮ ፍሬ ለቃቢው ታዳኙ ስርዓት እንድንወጣና እንደ ህብረተሰብ እንድንሰፍር ትልቁ እርምጃ ያው ወደ እርሻው መሄዱ ነው። ከእርሻ በፊት ግን ሰዎች ለብዙ መቶ ሺህ ዓመታት ሲወድቁ ሲነሱ ከትንንሽ ሹል ድንጋዮች ጀምሮ እንጨት ከመጥረብ በኋላም ሰዓትን አግኝተው ጭቃን በማቃጠል ሸክላ እየሰሩ በሸክላው ተጠቅመው እንትን ሲሉ እንደዛው ደግሞ እያሉ እያሉ እዛ ውሳቱ አካባቢ ብረት ወይም ደግሞ እንደ ሸክላው የማይፈረከስ ቁስ አካል ሲያዩ ይሄ ደሞ ምንድን ነው? በሚል ብረትንም አግኝተው ከዛ እንደምታስታውሽው የነሐስ ዘመን፣ የብረት ዘመን እየተባለ ሰዎች የተለያዩ መሳሪያዎችን በተለያዩ ንጥረ ነገሮች እየሰሩ ግብርና እና ከብት ማርባትም ይለመዳል። ይሄም እንግዲህ ቴክኖሎጂ ነው። እነዛ እንግዲህ ወደ ከተማ አመጡን። ከተማ ደግሞ በርካታ ሰው ሲኖር ስለ ተፈጥሮ መመርመር፣ ስለ ሳይንስ ስለ ጨረቃ፣ ስለ ህይወት ትርጉም ሁሉ እንትን ያሉት ሰው እየከተመ ከመጣ ወዲህ ነው። ቴክኖሎጂ ለህብረተሰብ በጣም ወሳኝ ነው የሚባለውም ለህብረተ አስፈላጊ የሆኑ ነገሮችን ከማዘጋጀት አኳያ ነው። በሌላ በኩል ደግሞ እንግዲህ መርከቦችን የመሳሰሉ በተለይም የባህር ላይ ጉዞ የሰጠው የቴክኖሎጂ ውጤት ቅኝ ግዛትና ባርነት እንዳስከተለ መጽሐፉ ያስረዳልና እስቲ ስለዚህ ጉዳይ ያብራሩልን ለነገሩ ቴክኖሎጂ መጀመሪያ ስር የሰደደው ወደ ደቡቡ ነው። ወደ አፍሪካ፣ ወደ ቻይና፣ ህንድ ትልልቅ ወንዞች የነበሩበት አካባቢ። ያው አንዱም አባይ አስተዋጽኦ አለው ለግብጽ። እንደዛ እያለ ያው ወደ አውሮፓ ተላለፉና አውሮፓያኖች ደግሞ በነበረው የመሬታቸውም ልማትና አስተዳደራቸው ከሞላ ጎደል ስቴብል መሆን ቴክኖሎጂን ጥቅም እንዲረዱና እንዲያስፋፉ ረድቷቸዋል። የነ ቻይናን እና የነ መሰፖታሚያን አንስተዋል እና በዛን ጊዜ የቴክኖሎጂ ይዘት ምን ነበረ? ምን ይመስል ነበረ? ከአውሮፓ በፊት በእነሱ አካባቢ ነው የጀመረው ብለዋል። አሁን ሲጠቅሱና ምን ይዘት ነበረው ቴክኖሎጂ ዓለም አቀፍ ነው። በዛም ጊዜም ቢሆን እንግዲህ በንግድ በምን ሰዎች ኢንፎርሜሽን እየተለዋወጡ ቴክኖሎጂም እየተለዋወጡ አንዱ የማያውቀው ሌላው እያወቀ፣ አሁን ለምሳሌ ቻይናዎች የሚታወቁት በባሩድ ቴክኖሎጂ ነው። አረቦችም ግብርናንም ጀምረው በሂሳብ በተለያየ ምሳሌ የሕዋን በማጥናት አመታዊ ጊዜዎችን በመከፋፈል እነሱም አስተዋጽኦ ያደረጉታሉ። እንግዲህ ቴክኖሎጂ በመሰረቱ አንዱ በአንዱ ላይ እየተገነባባ የሚያድግ ነው እና በዛን ጊዜ የነበሩ ቻይናም ሆነ ሜሶፖታሚያ ወይም ግብፅ የነበሩ ቴክኖሎጂዎች ያደጉ አይደሉም። ግን በጊዜው የነበረውን ችግር እየፈቱ እየሄዱ ያሉ ነበሩ። በኋላ እንግዲህ በንፋስ እና በውሃ ለሚንቀሳቀስ ሞተሮች እየመጡ ሲሄዱ ግብርናው እየተስፋፋና ህብረተሰቡ ከበቂው በላይ እያመረተ ሲመጣ በሂደት ውስጥ እንግዲህ አሁን የእንደዚህ እያሳጠርን የምናወራው የብዙ መቶ እና የሺ የዎች አመት እንግዲህ መርከብ ገና ከነ ግሪክ ጊዜ ሁሉ ጀምሮ የነበረ እንትን ነው። በዛ ላይ ግን እየተሻሻለ እየተሻሻለ ይመጣና ወደ አስራ አራተኛው ክፍለ ዘመን እነ ፖርቱጋል ይወስዱታል። አድማጮች፣ ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ መጽሐፍ አሳትመው ለንባብ ካበቁት ሳይንቲስት አዲሰ ንጋቱ ጋር የተደረገው ቃለ መጠይቅ አላበቃም። በመጪው ሳምንት ሰኞ ሁለተኛው ክፍል ይቀርባል። እስከዛው ግን በደህና ቆዩ ነው። አድማጮች ዝግጅታችን ይቀጥላል። ተከታዩ ፕሮግራም ጤና ነው። አዘጋጅና አቅራቢ ሶሎሞን አባተ በትግራይ ክልል ከሰኔ አጋማሽ አንስቶ በተቀሰቀሰ የአጣዳፊ ተቅማጥና ትውከት ወረርሽኝ እስካሁን የሁለት ሰው ሕይወት መጥፋቱን የክልሉ ጤና ቢሮ አስታውቀዋል። በወረርሽኙ ከሦስት መቶ በላይ ሰው መጎዳቱንና ክልሉ ከመቀሌ ሆስፒታልና እዚያው መቀሌ ከሚገኘው አይደር ሆስፒታል ተወርዋሪ ቡድኖችን ልኮ የሕክምና አገልግሎት እየሰጠ መሆኑን የጤና ቢሮ ምክትል ኃላፊ አቶ ጎይቶም ጊጋር ጋር ለአሜሪካ ድምፅ ተናግረዋል። ኃላፊው አክለውም በንጹህ ውሃ እጥረት፣ በክረምቱ ዝናብ፣ በንጽህናና ጽዳት ጉድለት ምክንያት በሰሜን ምዕራብ ዞን የተቀሰቀሰው የአተት ወረርሽኝ ወደ ደቡብ ምስራቅ ዞንና መቀሌ መዛመቱን አመልክተው በወረርሽኙ ክፉኛ በተጠቃችው የክልሉ ዋና ከተማ መቀሌ ከ170 ሰው በላይ መጎዳቱንና ከሞቱት መካከልም አንዱ የመቀሌ ነዋሪ መሆኑን ገልጸዋል። ወረርሽኙ በቁጥጥር ስር መዋሉን የጤና ቢሮ ምክትል ኃላፊ አመልክተዋል። ወደፊት ዝርዝር ዘገባ ይዘን እንመለሳለን። በአማራ ክልልም በተመሳሳይ ሁኔታ በስድስት ወረዳዎች ውስጥ የተቀሰቀሰው አተት አሁን የሚገኝበትን ሁኔታ ለመጠየቅ ወደ ክልሉ የጤና ቢሮ ኃላፊ ተደጋጋሚ ጥሪዎችን አድርጌ ነበር። ለጊዜው ስልካቸው አልተነሳም። ባገኘኋቸው ጊዜ ተጨማሪ መረጃ ይዤ መለሳለሁ። የአየር ንብረት ለውጥ ለወባ መተላለፍ ዋነኛ አድራሽ እየሆነ ነው። ወባ ወትሮ ሊተላለፍባቸው የማይችሉ የነበሩ በከፍተኛ ስፍራዎች ላይ የሚኖሩ ሰዎች በአየር ንብረት ለውጥ ምክንያት ለቢንቢ መራባትና ለወባ ስርጭት እየተጋለጡ መሆናቸውን ተመራማሪዎች አመልክተዋል። በዩናይትድ ስቴትስ ሜን ዩኒቨርስቲ ተመራማሪዎች የወጣ ሪፖርት እንደሚጠቁመው በዚህ መሠረት ወባ የኢትዮጵያን ደጋማ አካባቢዎች ሊያጠቃ ይችላል። ላለፉት ሃያ አምስት ዓመታት በተካሄዱ ተከታታይ ጥናቶች መሠረት ለወባ ተጋላጭ የሚሆኑት አካባቢዎች ከወትሮዎቹ ቆላማ ስፍራዎች እስከ መቶ ሜትር ከፍታ ድረስ የሚገኙ ስፍራዎችንም ሊሸፍን እንደሚችል ተነግሯል። በኢትዮጵያ ተፈጥሮ ያኖረቻቸው የመከላከያ ወሰኖች እየተደፈሩና እየተሸረሸሩ ናቸው። የሜን ዩኒቨርሲቲው የአየር ንብረት ለውጥ ጥናት ኢንስቲትዩት እና የመሬትና የአየር ንብረት ሳይንሶች ትምህርት ቤት ባልደረባ ብራድፊልድ ሊዮን ከባልደረባ የሳሌም ሶሎሞን ጋር ባደረጉት ቃለ ምልልስ ነው ይህንን የተናገሩት። ወባ አምጪ የሆኑ ሁለት ዋነኛ የሚባሉ ጥገኛ ህዋሳት ለመራባትና ለመተላለፍ ከ15 እስከ 18 ዲግሪ ሴልሽየስ የሚደርስ ተከታታይ የሙቀት መጠን እንደሚፈልጉና ወይና ደጋና ደጋማዎቹ አካባቢዎች ለዚህ አይነት የሙቀት መጠን እየተጋለጡ መሆናቸውን ጥናቶቹ አሳይተዋል። ኢትዮጵያና ኢትዮጵያ በምትገኝበት አውራጃ ውስጥ ያሉ አካባቢዎች ሙቀት በየ10 ዓመታት በ0.2 ዲግሪ ሴልሽየስ እየጋለ መሆኑን አጥኚዎቹ አመልክተዋል። Slowly happening is the conditions, at least in terms of temperature, that are suitable for malaria are slowly creeping up into higher elevations of, in this case, the Ethiopian highlands. <coughs> but, but, um, the በዚህም ምክንያት ኢትዮጵያ ውስጥ ብቻ ቀድሞ ከወባ ተጠብቀው የነበሩ ስድስት ሚሊዮን ሰው የሚኖርባቸው ደጋማ የነበሩ አካባቢዎች ዛሬ ለሕዋሱ መራቢያና መኖሪያነት ለበሽታው መንሰራፊያነት የተመቹ መሆናቸውን የነ ዶክተር ብራድፊልድ ጥናት ያሳያል። ሆኖም እስካሁን ያለው የሚቲዎሮሎጂ ወይም የአየር ጠባይ ጥናት ሁኔታ አመላካች እንጂ በደጋማዎቹ አካባቢዎች በወባ ተይዞ የተገኘ ሰው ስለመኖሩ እርግጠኛ ለመሆናቸውን የጠቆሙት ብራድፊልድ ሁኔታው ግን ከመፈጠር የራቀ እንዳልሆነ ተናግረዋል። ይህንን ስጋት መጠቆም አደጋውን ቀድሞ ለማየት ለመከላከልና ለመቆጣጠር እንደሚያግዝ ተመራማሪዎቹ አመልክተው ወባን ጨርሶ ከምድር ለማጥፋት የተጠናከሩ ጥረቶች ይቀጥላሉ የሚል ተስፋ ብቸኛው መድህን መሆኑን Asgan I do not like broccoli. <laughs> and I haven't liked it since I was a little kid. And my mother made me eat it. And I'm president of the United States. <laughs> <laughs> <laughs> I don't broccoli. I don't like it when I eat it. I don't like it when I eat it. United States president. ከእንግዲህ አበባ ጎመን ብሮኮሊ አልበላም። ምንኛ ተሳሳቱ ፕሬዚደንት ቡሽ! የዩናይትድ ስቴትስ አርባ ሁለተኛው ፕሬዚደንት ጆርጅ ዋከር ቡሽ የዛሬ 27 ዓመት ነበር ይህንን የተናገሩት። የዛሬን የአበባ ጎመንን ጥቅም እንዲህ የሚያጋልጠውን ጥናት ውጤት ሲሰሙ መቼም ሳይቆጩ አልቀሩም፣ ለአባባላቸውም ላለመብላታቸውም። ይህ ብሮኮሊ አበባ ጎመን ሳልፎራፌን የሚባል የተፈጥሮ ቅመም ወይም ንጥረ ነገር አለው። ለስኳር ህሙማን በሚሰጡ መድኃኒቶች ውስጥ ከሚጨመረው ሜትፎርሚን ከሚባል በደም ውስጥ የሚገኝ የስኳር መጠንን የሚቀንስ ቅመም ጋር ተመጣጣኝ ወይም ተመሳሳይ ተግባር አለው። በዓለም ዙሪያ ታዲያ ሜትፎርሚን በኩላሊታቸው ላይ የጎን ጉዳት ሊያስከትልባቸው ወይም የጨጓራ መታወክ ሊፈጥርባቸው ለሚችል ታይፕ ቱ ዳያቤቲስ ወይም ሁለተኛው አይነት በደም ውስጥ የስኳር መጠን መዋዠቅ ችግር ላለባቸው ቁጥራቸው ከ300 ሚሊዮን በላይ ለሆነ ሰዎች ታላቅ ዜና ነው። ይህ በጣም አስፈንዳቂ ይመስለናል። ምክንያቱም የተለያዩ የምግብ አይነቶች ወይም በምግቦች ውስጥ የሚገኙ ይዘቶች በጤና ላይ የተለያየ ጫና እንዳላቸው ብሶቶችን ስንሰማ ቆይተናል። አሁን በዲያቤቲስ ቱ በሁለተኛው አይነት የስኳር ህመም ላይ በሳይንሳዊ መንገድ የተረጋገጠ ማስረጃ ጨብጠናል። ስዊድን የሚገኘው የለንድ ዩኒቨርሲቲ የስኳር ህመም ማዕከል ባልደረባው ዶክተር አንድሬስ ሮዘንግሪን እና ቡድናቸው በ97 የስኳር ህሙማን ላይ ለ12 ሳምንታት ካካሄዱት ጥናት በኋላ በደም ውስጥ የግሉኮስ መጠንን በሚቆጣጠረው ኤችኤ1ሲ የሚባል አካል ላይ በአስር ከመቶ ዝቅ ማለቱን አስታውለዋል። የነ ዶክተር ሮዜንግሪን ቀጣይ ሙከራ ወደ ስኳር ህመም ገና ባልገቡ፣ ነገር ግን ደጅ ደጁን በሚሽከረከሩ ሰዎች ላይ ብሮከሊ ወይም አበባ ጎመን ሊኖረው የሚችለውን ውጤት ማጥናት ነው። በእርግጥ ከአንድ ሁለት ራስ ወይም ጉርሻ የሚፈለገውን ውጤት ማግኘት ባይቻልም ጉዳት ላይኖረው ምን አለ ብሮከሊ በዕለት ተዕለት አመጋገባችን ውስጥ ደህናውን ስፍራ ቢይዝ። ሳይንቲስቶቹ ግን ከአበባ ጎመን ውስጥ ሰልፎራፌንን ነጥለው እያወጡ በእንክብልና ተጨማሪ ምግብ መልክ ለማቅረብ ሐሳብ ያላቸው ይመስላል። የሥነ ምግብና ጤና ሰዎች ግን የነ ዶክተር ሮዘንግሪንን ጥናት ሪፖርት ከሳይንስ ትራንስሌሽናል ሜዲሲን መጽሔት ታገኙታላችሁ። ጤና ይስጥልኝ። የተከበራችሁ አድማጮች ለዛሬ ምሽት ያሰናዳ ናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮዲሰሩ ብርሃን ኃይሉ፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ደግሞ ስናስተናግዳቸው ያመጭ ነው ሰሎሞን አባትና ቆንጅ ታየነን አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም በደህናደና you